እግዚአብሔር ቤት ውስጥ ነው ያለነው። ይሄ ድሮ ከልጅነቴ ከጌታን ከተቀበልኩ ጊዜ ጀምሮ ወደ እግዚአብሔር ቃል ሲኬድ ይዘመር የነበረ መዝሙር ነው እና ወደ እግዚአብሔር ቤት መሄድ በጣም አስደናቂ ነው። ምክንያቱም ሕይወታችን የሚታደስበት ኃጢአታችን ይቅር የሚባልበት መንፈሱን ጌታ ሲያፈስ የምንጠጣበት ቦታ ስለሆነ እና በዚህ ደስታ ውስጥ ሆነን ዛሬ የዛሬን መልእክት አብረን እንመለከታለን። የዛሬው መልእክት ያው እንደምታስታውሱት የማርቆስ ወንጌልን በተከታታይ እያየን ነው። እዚህ እሁድ እሁድ ከሰዓት በኋላ ባለው አምልኳችን ላይ ዛሬ የደረስነው ነው ማርቆስ 8 የመጨረሻው አንቀጽ ላይ ነው ከቁጥር 34 እስከ 38 እና እንደዚህ የሚል ርዕስ ሰጥችዋለሁ። ክርስቶስን የመከተል ዋጋ ዘ ኮስት ኦፍ ፎሎዊንግ ክራይስት ብዬ ነው የሰጠውት። እና ጌታ ኢየሱስ ክርስቶስን መከተል ዋጋ ያስከፍላል። ድሮ ልጆች ሆነን አሁንም ጌታን እንደተቀበልኩ በተለይ በአማኑኤል ባፕቲስት ቤተ ክርስቲያን ዋጋ ያስከፍላል እና ክርስትና የሚል መዝሙር እሰማ ነበር። እና ክርስትና ዋጋ ያስከፍላል። ያ የሚያስከፍለውን ዋጋ ዛሬ በመጠኑ ልንመለከት እፈልጋለሁ ግን ወደ ዋጋው ከመሄዴ በፊት እንደ መግቢያ የማቀርብላችሁ ሀሳብ ደቀ መዛሙርቱ ባለፈው ጌታ ኢየሱስ ክርስቶስ አንድ ጥያቄ ጠይቋቸው ነበር። ለመሆኑ ስለኔ ሰዎች ምን ይላሉ ብሎ ጠየቃቸው። እና ሰዎች ምን እንደሚሉ ደቀ መዛሙርቱ መለሱለት። እና አንዳንድ ሰዎች መጥምቁ ዮሐንስ ከሙታን ተነስቶ ነው ይላሉ፣ ንጉሡ ሄሮድስም ራሱ እንደዛ ብሏል። እና አንዳንዶች ደግሞ ኤልያስ ነው ይላሉ፣ አንዳንዶች ከነቢያት አንዱ ነው ይላሉ እያሉ የሰዎችን ሀሳብ ከሰጡት በኋላ እናንተስ ምን ትላላችሁ ብሎ ጠየቃቸው እነሱ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብለው መለሱ። ትክክለኛ መገለጥ እንደሆነ ጌታ ኢየሱስ ይህንን የገለጠልህ ብሎ በተለይ ጴጥሮስ ስለነበረ የተናገረው የሰማዩ አምላክ እግዚአብሔር ነው የገለጠልህ። እኔ ክርስቶስ የእግዚአብሔር ልጅ መሆኔን መረዳትና ማወቅ ዝም ብሎ ሰው የሚያስተምረው ሰው የሚሰጠው ሀሳብ ወይም አስተያየት ሳይሆን እግዚአብሔር ሰማይ ያለው እግዚአብሔር የሚሰጠው መገለጥ ነው ብሎ ጌታ ኢየሱስ ከተናገረ በኋላ ከቁጥር 31 ጀምሮ አንዳንድ ነገሮችን መናገር ጀመረ። በተለይ ቁጥር 31 ላይ ማርቆስ 8 ደቀ መዛሙርቱን አስተማራቸው። ትምህርትን ያስተማራቸው እና ያንን ትምህርት ቁጥር 31 ምን ምን ብሎ ነው የሚናገረው? ኢየሱስ ክርስቶስ በዛ መገለጥ ላይ ተመስርቶ ኢየሱስ ክርስቶስ ከሰዎች፣ ከካህናት አለቆች፣ ከጸሐፍቶች እና ከሰዎች ሁሉ መከራ እንደሚቀበል፣ እንደሚሞት ከሶስተኛ በሶስተኛው ቀን ከሙታን እንደሚነሳ በአንድ ቁጥር ውስጥ ያንን አጠቃላይ ይሄ ጌታ ኢየሱስ የመጣበትን ዓላማ በፓኬጅ ሲያስተምራቸው እናያለን። እዚህ መግቢያ ላይ እንደተናገርኩት ይሄንን ትምህርት ጌታ ኢየሱስ ምናልባት ሰዓታት ፈጅቶበት ሊሆን ይችላል። ወይም በጣም ብናቀለው እንኳን እንደው ጭምቅ ባለመንገድ የተሰጠው ብለን እንኳን ብንል ጥቂት ደቂቃዎች ሰላሳ አርባ አምሳ ደቂቃ ፈጅቶበት ሊሆን ይችላል ብንል አንሳሳትም ብዬ አስቤአለሁ። ምክንያቱም መከራ መቀበሉን መግለጥ፣ በመስቀል ላይ መሞቱን መግለጥ፣ ከሙታን መነሳቱን መግለጥ ለነዛ ለምሳሌ ደቀ መዛሙርቱ ጊዜ ይፈልግ ነበር እና በግልጽ ነው የተናገረው፣ ደግሞ ብሎ ማርቆስ ይናገራል እና እኔም ማስበው ማርቆስ ማጠቃለያ ሰመሪ እንደ ጻፈ ነው የምመለከተው በመንፈስ ቅዱስ ተመርቶ። ግን አንዳንዱ ደቀ መዛሙርት ደስተኞች አልነበሩም። በተለይ ጴጥሮስ ጌታ ኢየሱስን ወደ ጎን ወሰደና፣ ይሄማ ሊሆንብህ አይገባም። ምክንያቱም እኛ እኮ የምናስበው አንዳንዶቻችን ጠቅላይ ሚኒስቴር እንድንሆን ነው አንዳንዶቻችን የኢኮኖሚ ሚኒስቴር እንድንሆን ነው። እና ይሄ ሊሆንብህ አይገባም የሚል ነገርን ተናገረው ጌታ ኢየሱስ። ቅድም ከሰማይ መገለጥ አግኝተህ ነው እኔን ክርስቶስና የእግዚአብሔር ልጅ አልከኝ፣ አሁን ደግሞ እየሰራብህ ያለው ሌላ መንፈስ ነው። የማን መንፈስ ነው? ሰይጣን ነው ብሎ እንደተናገረው እናያለን እና ገስጾታል። ቀጥሎ ጌታ ኢየሱስ ክርስቶስ ለጴጥሮስ ትክክለኛ መልስ ከሰጠ በኋላ ደቀ መዛሙርቱንም ህዝቡንም ጠርቶ እሱን መከተል ምን ማለት እንደሆነ ሲናገራቸው እናያለን። ዛሬ ይህንን ጌታ ኢየሱስ ክርስቶስን መከተል የሚያስከፍለውን ዋጋ ጌታ ኢየሱስ ክርስቶስን መከተል ምን ማለት እንደሆነ ነው እንድናይ የምፈልገው። እና መቼም እንደዚህ አስባለሁ እኔ ወደ መልእክቴ ከመግባቴ በፊት ጌታ ኢየሱስ ክርስቶስ ከተነገረን ጊዜ ጀምሮ አንድ ነገር በልባችን ይኖራል ብዬ እገምታለሁ። ያ ይኖራል ብዬ የምገምተው ነገር ምንድን ነው? ጌታ ኢየሱስን የመከተል ፍላጎትና አዝማሚያ ወይም ደግሞ ውዴታ ይኖረናል። አሁን ጌታ ኢየሱስ የተናገረውን ተመልከቱ ቁጥር 34 ላይ። ይቅርታ አድርጉልኝ አልልም ይሄም በመናገሬ። እኔ ስለ ጌታ ኢየሱስ ስናገር ጌታ ብዬ ነው መናገር የምፈልገው። ሁልጊዜ ዝም ብሎ ኢየሱስ ብዬ መናገር አልወድም። ጌታ ነው ኢየሱስ ክርስቶስ። እና ጌታ ኢየሱስ ክርስቶስ ነው ትክክለኛ ስሙ። እና ጌታ ኢየሱስ ጌታ ኢየሱስ ነው የምለው የእኔ ጌታ ነው፣ የእናንተም ጌታ እንዲሆን ነው የምፈልገው። እና ጌታ ኢየሱስ ምን አላቸው? ህዝቡን ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። አሁን ሀሳቡ ያለው ምንድን ነው? እኔን መከተል የሚወድ ሰው አለ ወይ ከመካከላችሁ? አንዳንድ የመጽሐፍ ቅዱስ አብራሪዎች ሰዎቹን በመጥራቱ አንዳንድ ነገር ብለዋል። ያሉት ነገር ምንድን ነው እዛ ስፍራ ላይ ቀላል ቁጥር የነበረው ሰው አልነበረም። በጣም ብዙ ሰዎች ነበሩ። እነዚህን ሁሉ ነው ከደቀ መዛሙርቱ ጋር አንድ ላይ የጠራቸው እና አንዳንዶቹ እንደዚህ አይነት ስሜት እንደነበራቸው አስባለሁ። ይህንን አምስት ሺህ ሰው፣ አራት ሺህ ሰው በሁለት አሳና በአምስት እንጀራ የሚመግብ ሰው መከተል በጣም ጠቃሚ ሳይሆን አይቀርም እና እንከተለዋለን ብለው ሳያስቡ እንዳልቀረው ነው አንዳንዶቹ ይህን ሰው ብንከተል ሁል ጊዜ ፈውስ፣ ሁል ጊዜ ተአምራት እያየን እየተደነቅን ስለምንኖር ይህን ሰው መከተል በጣም ጥሩ ነገር ሳይሆን አይቀርም ብለው ሳያስቡ አይቀሩም አንዳንዶች። ጌታ ኢየሱስ ግን ፍርጥ አድርጎ ነው የነገራቸው። በኋላዬ ሊመጣ ማለት እኔን ሊከተል የሚፈልግ ማለት ነው። እኔን ሊከተል የሚፈልግ ቢኖር ደቀ መዛሙርቱን ጭምር ራሱን መካድ መስቀሉን ተሸክሞ መከተል አለበት ብሎ ነው የተናገረው። እና ወደ ራስ መካድ ምናምን ወደሚለው ከመምጣቴ በፊት ክርስቶስን መከተል ምን ማለት ነው የሚለውን ጠይቀን ጥቂት ነገሮችን መረዳት አስፈላጊ ነው። ክርስቶስን መከተል ማለት እሱንና ለሰዎች የሰራውን ስራ በትክክል አውቆና ተረድቶ ወደ እሱ በመምጣት ንስሐ በመግባት ኃጢአታችንን በመናዘዝ ወደ ጌታ ወደ ኢየሱስ ክርስቶስ ወደ ራሱ በመምጣት እንደ ቃሉ እንደ ሐሳቡ እንደ ፈቃዱ መመላለስ ማለት ነው። ቃሉንና ፈቃዱን ለማድረግ ራስን መስጠት ማለት ነው። በእርግጥ ቃሉንና ፈቃዱን ለማድረግ ራሳችንን ስንሰጥ እኛ ደካሞች እንደሆንን አውቃለሁ። በብዙ ነገር እንደምንጎተት እንደምንፈተን ምንም ጥርጥር የሌለው ነገር ነው። ቃሉንና ፈቃዱን እያደረግን ጌታ ኢየሱስን ለመከተል ኃይል ከራሱ በመቀበል የምናደርገው ነገር ነው። ያ ኃይል የሚሰጠን ደግሞ ራሱ ስብዕና ያለው ጌታ መንፈስ ቅዱስ ነው። ስለዚህ ጌታ ኢየሱስ ክርስቶስን መከተል ማለት በመንፈስ ቅዱስ ኃይልና ህልውና ውስጥ ልባችን ተሞልቶና ልባችን ተጥለቅልቆ በቅድስና እሱን መስለን የምንመላለስበት እርምጃ ውስጥ መግባት ማለት ነው። ግን ይህንን ነገር ስናገር፣ አሁን ጌታ ኢየሱስ ክርስቶስን መከተል የሚባለውን ነገር ስናገር፣ ጥቂት ሌላ ነገር ሳልናገር ይህንን ነጥብ ማለፍ በጣም በጣም ትክክል አይሆንም ብዬ አስባለሁ። ምክንያቱም ሰዎች በህይወታቸው የሚከተሏቸው ብዙ ነገሮች ስላሉ ነው። ሰዎች በህይወታቸው ይጠቅሙናል፣ ያዋጡናል፣ ደግሞም በህይወታችን ያዛልቁናል ብለው በሰዋዊ አይምሮ የሚከተሏቸው ብዙ ነገሮች አሉ። ሰዎች በግልም በስውርም የሚከተሏቸው ነገሮች አሉ። ብዙ ሰዎች ዓለምን ይከተላሉ። ይችን ዓለም ጠፊዋን ዓለም ጠፊዋን ዓለም ለማስደሰት በጠፊዋ ዓለም ለመደሰት ይሞክራሉ። እኔ ባለፈው ዓመት ኢትዮጵያ ሄጄ ነበርና ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ የተናገረውን በተለያየ ቦታ እናገርበት ነበርና፣ በተለይ ጌታ ኢየሱስ ክርስቶስ የተናገረው እዚህ ምዕራፍ 17 ላይ በተለይ አንድ ቁጥር አለ። ምን ይላል? እኔ ከዚህ ዓለም እንዳይደለሁ፣ እናንተ አለ ጌታ ኢየሱስ ከዓለም አይደላችሁም እና እኔ ከዚህ ዓለም አይደለሁም። እኔ ከዚያ ዓለም አይደለሁም፣ ከሌላ ዓለም ነው የመጣሁት። እናንተ ደግሞ የኔ በመሆናችሁ የሌላ ዓለም ሰዎች ናችሁ እያለ ነው ጌታ ኢየሱስ ክርስቶስ ይናገር የነበረው። እና በእርግጥ በዚህ ዓለም ነው የምትኖሩት። በዚህ ዓለም ስትኖሩ ደግሞ እኔ እናንተ እንጠብቃለሁ። እኔና እናንተ የተለየነ፣ ግን ሰዎች ይችን ጠፊዋን ዓለም ይከተላሉ፣ ኃጢአትን ይከተላሉ፣ የራሳቸውን ምኞት የራሳቸውን ስሜት፣ የራሳቸውን ኃጢአት፣ የራሳቸውን ሀሳብ፣ የሰዎችን ፍልስፍና፣ የሌሎችን ሰዎች ሃይማኖት፣ ሰዋዊ ሃይማኖቶችን፣ ሰዋዊ ፍልስፍናዎችን ወዘተ ይከተላሉ። ሰዎች ሰዎች የማይከተሉት ነገር የለም። ዛሬ ደግሞ ዛሬ ዛሬ እኔና እናንተ ባለንበት በዚህ ትውልድ መካከል ሰዎች እንዲከተሏቸው ብዙ ነገሮች በእጃቸው ቀርበውላቸዋል። ሞባይሎቻችን ውስጥ እንገባና ፌስቡክ ውስጥ እንገባለን። ዩቲዩብ ውስጥ እንገባለን። በጣም ብዙ ከቁጥር በላይ የሆኑ ነገሮች እንድንከተል እየተደረግን ነው። እና መጠንቀቅ አለብን፣ በጣም መጠንቀቅ አለብን። እና ጌታ ኢየሱስ ክርስቶስ እኔን መከተል የሚወድ ቢኖር ብሎ የተናገረው ከሌላ ነገር ሁሉ ሌላውን ነገር ሁሉ ጥለንና ትተን ዓይናችንን፣ ልባችንን፣ ሀሳባችንን ወደ ማን እንድናዞር ነው? ወደ ጌታ ኢየሱስ፣ ወደ ቃሉ፣ ወደ ፈቃዱ፣ ወደ ሀሳቡ፣ ወደ ዓላማው፣ ወደ ጽድቁ፣ ወደ ቅድስናው እንድንመጣ ነው። በእርግጥ ሰዎች የሚከተሏቸው ነገሮች ብዙዎቹ ነገሮች ማለት በምድር ላይ ዓለማዊ ኃጢአታዊ የሆኑ ነገሮች ሁልጊዜ ሲጠቅሟቸው አይታይም። ይጠቅሙናል ብለው ነው የሚከተሏቸው ኪሳራ ውስጥ ሲያስገቧቸው ነው ያየ ነው። እኛ እኛ ምስክር ነን። እኔ ምስክር ነኝ። ብዙ ሰዎች በእምነት ዙሪያ አግኝቻ አውቃለሁ ወደ ጌታ መጥተው በጌታ ቤት ተልካሻ ኑሮ የሚኖሩ እና ጤናማ ትክክለኛ በሁለት እግር የቆመ ሕይወት የሌላቸው በጌታ ቤት ኖረው ወጣ ገባ የሚሉ ዓለማዊውንም ክርስትናውንም አንድ ላይ ለማጣመር የሞከሩ ሲከስሩ አይቻለሁ። ከክርስቶስ ውጪ ሰዎች የሚከተሏቸው ነገሮች በሙሉ ለጊዜው የሚጠቅሙ ቢመስሉም ሲጎዱና ሲያጎሳቁሉ ታይተዋል። ስለዚህ ጌታ ኢየሱስ ክርስቶስ እኔን መከተል የሚወድ ቢኖር ብሎ ሲናገር ሌላ ነገር ከመከተል ተቆጥባችሁ፣ አቁማችሁ፣ በሩን ዘግታችሁ ወደ እኔ የምትመጡ ከሆነ ብሎ እየተናገረ እንደሆነ እንድናስብ ነው። በእርግጥ ጌታ ኢየሱስ ክርስቶስን መከተል የሚፈልግ ሰው የሚከተለው የሚከተሉትን ነገሮች ነው። ጌታን መከተል የሚፈልግ ሰው፣ አሁን ይህንን ስናገር እናንተን መጥቀስ አለብኝ። እናንተ ጌታ ኢየሱስ ክርስቶስን ለመከተል የምትፈልጉ ከሆነ የምትከተሉት ሁሉን አዋቂውን፣ የማይጥለውን፣ የሚጠቅመንን፣ ለእኛ ጥቅም የሚያውቅልንን ኢየሱስ ክርስቶስን ነው የምትከተሉት። ሰዎችን የምትከተሉ ከሆነ አያውቋችሁም፣ አያውቁላችሁም አይጠቅማችሁም። ጌታ ዓለምን የምትከተሉ ከሆነ አታውቃችሁም ልታውቅላችሁም አትችልም ልትጠቅማችሁም አትችልም። ይህንን ጌታ ኢየሱስን ስትከተሉ ግን የተለየ ነገር ነው የምትከተሉት። ህይወትን መከተል ማለት ነው ጌታ ኢየሱስን መከተል። ጌታ ኢየሱስን መከተል የዘላለም ህይወት ምስጢርን መከተል ማለት ነው። ጌታ ኢየሱስን መከተል ሰላም፣ ደስታ፣ እውነተኛ ረፍት፣ ክብር የሞላበት መንገድ ውስጥ መግባት ማለት ነው። በጣም አስደናቂ ነው። ጌታ ኢየሱስን መከተል ጌታ ኢየሱስን ተከትሎ ሰው ወደ ኋላ ሲቀር አይቼ አላውቅም። እግዚአብሔር ይመስገን። ጌታ ኢየሱስን መከተል ማለት የእሱን መንግስትና የሱ ቤተሰብ አገልጋይ መሆን ማለት ነው። በእርግጥ ደቀ መዝሙር መሆን ማለትም ነው። ጌታ ይመስገን። ስለዚህ እንደዚህ እንደሆነ በመጀመሪያ ሐሳቡን ከገለጥኩ በኋላ ግን ግን የዋናው ርዕሴ ኢየሱስን ጌታ ኢየሱስን መከተል የሚያስከፍለው ዋጋ አለ ብዬን የተናገርኩት እና እሱን ዋጋ መዘርዘር እፈልጋለሁ። የመጀመሪያው ክርስቶስን የሚከተል ሰው ራሱን መካድ አለበት። ይሄ ከሚከፈሉ ዋጋዎች አንዱ ነው። ቁጥር 34 ማርቆስ ወንጌል ምዕራፍ 8 ጌታ ኢየሱስ ሲናገር፣ ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው በኋላዬ ሊመጣ የሚወድ ቢኖር እኔን ለመከተል የሚፈልግ ቢኖር ብሎ ነው ጌታ ኢየሱስ የተናገረው። በመጀመሪያ ማንን ይካድ ነው ያለው? ራሱን ይካድ። ይሄ በቅድሚያ የተነገረ ነገር ነው እና ጥቂት እንድናስብበት እፈልጋለሁ። ጌታ ኢየሱስ ክርስቶስን መከተል ራስን መካድ የሚያስከፍል ነገር ነው። ራስን መካድ የሚለው ነገር አንድ ሰው ራሱ ከራሱ ጋር ያለውን ነገር መካድ እንዳለበት የሚናገር ነው። ይህንን መኖራችንን መካድ ማለት አይደለም። እየኖርን ነውና ያለን ውጫዊ ነገራችንን መካድ ማለት አይደለም። በዚህ በመጽሐፍ ቅዱስ ውስጥ አንድን ሰው መንፈሳዊ ሕይወቱን በሁለት አይነት መንገድ ነው እኛ የምንተረጉመው፣ እና መጽሐፍ ቅዱስ ለዚህ ይሄንን ይናገራል እና በአንድ ሰው ወደ ጌታ ወደ ኢየሱስ ክርስቶስ መጥቶ የደህንነትን ወንጌል ተቀብሎ ሲድን በውስጡ ሁለት ነገሮች ይኖራሉ። አንደኛው አሮጌው ሰው የሚባል ነው። ሁለተኛው አዲሱ ሰው የሚባል ነው። ይሄ አዲሱ ሰው የሚባለው ደህንነትን ያገኘውና እግዚአብሔርን ለማክበር እግዚአብሔርን ከፍ ለማድረግ በእግዚአብሔር መንገድ ለመመላለስ ሁል ጊዜ የሚጠማውና የሚናፍቀው ሰው ነው፣ የተለወጠው ውስጣዊ ማንነታችን ነው። አሮጌው ሰው ግን የድሮ ባህሪያችን ነው። ድሮ ዓለማዊነትን፣ ኃጢአተኝነትን፣ ስጋዊ ምኞትን፣ ቅናትን፣ ምቀኝነትን፣ መስገብገብን፣ ሰዎችን መጥላትን ሁሉ ያካተተው ነገር ነው አሮጌው ሰው የምንለው። እና ጌታ ኢየሱስ ክርስቶስን ስንከተል ይሄ አሮጌው ሰው አልፎ አልፎ ብቅ እያለ የሚረብሸንን ረብሻ ምን ማድረግ ነው? መዝጋትና መጣል ማለት ነው። ጌታ ኢየሱስ ክርስቶስን ስንከተል ያንን አሮጌውን ሰው መካድ አለብን። ያንን አሮጌውን ሰው ውስጣዊ ስሜታችን ውስጥ ተቀምጦ ምኞት ያስመኘናል፣ ጥላቻ ውስጣችን እንዲመጣ ያደርጋል። ትምክት፣ ጉራ፣ በገንዘብ መመካት፣ በራሳችን ነገር መመካት፣ በችሎታችን፣ ምናልባት በዘራችን፣ በእውቀታችን እንድንመካ ያደርጋል። ያንን መካድ አለበት ሰው ጌታ ኢየሱስን ሲከተል ያንን ስንክድ የእግዚአብሔር ጸጋ የእግዚአብሔር ኃይል የመንፈስ ቅዱስ እውነት በሕይወታችን እየተገለጠና እየሰራ ይታያል ማለት ነው። በአሮጌው ሰው ውስጥ ሰዎች የሚኖሩት ለመኖር የሚፈልጉት ለመከተልም የሚፈልጉት እዚህ ጋር ማስታወሻ ላይ እንደጻፍኩትና እዚህ ስክሪኑ ላይ እንደምታዩት ስማቸውን፣ ክብራቸውን፣ ዝናቸውን፣ የውስጥ የኃጢአት ስሜቶቻቸውን፣ ሀሳቦቻቸውን ሲሆን ግብዞች ራሳቸውን ወዳዶች፣ ለጥቅም ለክብር ማንንም ለመድፋት ማንንም ረግጦ ለመሄድ የማይመለሱ ይሆናሉ። ሰዎች ጌታ ኢየሱስ ክርስቶስን ስንከተል ያንን ጥለን ነው የምንከተለው። ያ አሮጌው ሰው ነው። ያ ያልዳነው ሰው ባህሪ ነው። ያንን መጣል ጥላቻ፣ ሐሜት የመሳሰለው ነገር እና እኔ እኔ እንደማምኑ ይሄ ራስን መካድ የሚባለው ነገር የአንድ ቀን የሁለት ቀን ስብከት ሊሆን ይችላል። ግን ራስን መካድ የሚባለው ነገር በጣም ከባድ ነው። ለምንድን ነው ከባድ ነው የምለው መሰላችሁ? ራሳችን ውስጥ ያለውን ነገር ነው ወደ ታች የምንጨቁ ነው። ራሳችን ውስጥ ውስጣችን የሚመነጨውን እና የሚመጣውን ነገር ነው የምንከለክለው። መውጣት የለብህም፣ ብቅ ማለት የለብህም፣ ራስን መግለጥ የለብህም ብለን ይህንን ራሳችን ውስጥ የሚመነጨውን ነገር እንቃወመዋለን ማለት ነው ራሳችንን ስንክድ። ከዚህ የተነሳ በጣም ከባድ ነው። ራስ መካድ ከውጭ የመጣ ሀሳብን አልቀበልም ማለት አይደለም። ራስ መካድ የሚባለው ውስጣችን የሚመነጨውን ሀሳብ ኖ አልፈልግህም ብሎ መጣል ማለት ነው። ሀሳቤ እየገባችሁ ነው ብዬ ነው የማስበው። ስለዚህ ጌታ ኢየሱስ ክርስቶስን ለመከተል የሚፈልግ ሰው ለራሳችን ቅርብ የሆነውን ራሳችን ውስጥ ያለውን ራሳችንን የሚጠቅሰውን ነገር መካድ መቻል አለባቸው። ለዚህ ነው ለዚህ ነው በጣም ለዚህ ነው ጌታ መንፈስ ቅዱስ ለሰዎች ልክ ደህንነት እንደተቀበሉ የሚሰጠው መንፈስ ቅዱስ በውስጣችን ይመላለስና ይሄ በራሳችን ውስጥ ተነስቶ ራሳችንን ወደኋላ ሊመልሰን የሚመጣውን ስሜት ምን ያደርግልናል? መንፈስ ቅዱስ ልጓም ሆኖ ይቆጣጠርልናል። ለእኛ ለነፍሳችንና ለመንፈሳችን ኃይል ይሰጠናል። ስለዚህ ትምክህት፣ ትዕቢት፣ ዘረኝነት፣ ቅናት ጥላቻ፣ ቡድን፣ የመሳሰለው ነገር ውስጣችን እንዳይታይ ያደርጋል ማለት ነው። ዛሬ ምናልባት እናንተ አትሰሙም ይሆናል። ብዙ የኢትዮጵያ ቤተ ክርስቲያኖች የፕሮቴስታንት ቤተ ክርስቲያኖች ባሉበት ቦታ ሁሉ ምስቅልቅል ነው ያለው ። ጥላቻ፣ ዘረኝነት፣ ቅናት፣ ምቀኝነት በአንድ በኩል ሲጮሁ ታያቸዋላችሁ፣ ውስጡን ግን ትርምስ ነው ያለው። እና ይሄ ራስን መካድ የሚባለው ነገር ትምህርትም ስላልተሰጠበት ስላልተሰበከም እንደዚህ አይነት ሁኔታ ውስጥ ሰዎች እንዲገቡ ሆኗል። ራስን መካድ በጣም አስፈላጊ ነገር ነው። የጌታ ተከታይ የመሆን ምስጢር ያለበት እውነት ነው። ራስን መካድ እግዚአብሔራዊ ጥበብ በእኛ ውስጥ እንዲኖር ያደርጋል። ራስን መካድ የእውነትና የክርስቲያን ገጸ ባህሪ በውስጣችን መኖሩን የሚገልጥ ነገር ነው። ራስን መካድ የጌታ መንፈስ ቅዱስ መጠቀሚያ መሆንና የጌታ መጠቀሚያ ለመሆን ልባችንንና ሕይወታችንን መስጠት ነው። ስለዚህ ጌታ ኢየሱስ ክርስቶስን ለመከተል የሚወድ ሰው በመጀመሪያ የተነገረው ራስህን ካድ፣ ውስጣዊ ስሜቶችህን፣ ኃጢአታዊ ነገሮችን፣ ትዕቢቶችን፣ ትምክቶችን በሙሉ ወደዛ ጣል እና በኔ ላይ ተመርኮዝ በእኔ ላይ ተደገፍ የሚል መልእክት ነው የተሰጠው። ሁለተኛው የሚቀጥለው ነጥቤ ክርስቶስን የሚከተል ሰው መስቀሉን መሸከም አለበት የሚል ነው። አሁንም ይሄው ቁጥር 34 ነው የምናየው። ህዝቡንም ጠርቶ፣ ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ አለና፣ ሁለተኛ መስቀሉንም ተሸክሞ ምን ያደርገኝ ይከተለኝ ነው ያለው ጌታ ኢየሱስ። መስቀሉን ተሸክሞ ይከተለኝ። ራሱን ከካደ በኋላ መስቀል ደግሞ የሚባል ነገር መሸከም አለበት። ይ ይሄም በተመለከተ አንዳንድ ቤተክርስቲያኖች ትልቅ ስህተት ይሰራሉ። እኛ እንግሊዝ ሀገር በነበርንበት ጊዜ የስቅለት በዓል አካባቢ የአንግሊካን ቤተክርስቲያን አማኞች፣ የእንግሊዝ ቤተክርስቲያን የሚባለው ቤተክርስቲያን አማኞች ልክ የስቅለት አካባቢ ትልልቅ መስቀል፣ ይሄንን ምናልባት ከዚህ እስከዚህ የሚደርስ መስቀል ተሸክመው በየጎዳናው ላይ ይዞራሉ። ካቶሊኮችም እንደዚህ ያደርጋሉ። እኛ ደግሞ በሀገራችን ኦርቶዶክሶች መስቀልን እዚህ ጋር አንጠልጥለው ይሄዳሉ። አንዳንድ ፓስተሮች በጣም ያሳፍራል። የብር የብርና የወርቅ መስቀል በአንገቶቻቸው ላይ አጥልቀው አይቻለሁ። አሳፋሪ ነው። ይሄኛውም መስቀል አይደለም። ጌታ ኢየሱስ ክርስቶስ ያለው መስቀሉን ተሸክሞ የሚለው ነገር ምንድን ነው? በእርግጥ እዚጋ ማስታወሻ ላይ እንደምታዩት በአሁኑ ዘመን ያልተለመደ አባባል ነው መስቀል መሸከም። ምክንያቱም ክርስትና የሚነገርለት በአሁኑ ዘመን ከመስቀል ውጭ የሆነ ሕይወት እንደሆነ ነው። ትሻገራለህ፣ ታልፋለህ፣ ይሳካልሃል፣ ይሆንልሃል ነው የሚባሉት ሰዎች መስቀል ተሸክመ መሄድ አለብህ ጌታ ኢየሱስ ነው ያለው። ይሄንን መስቀሉን ተሸክሞ ነው ሰው መከተል ያለበት። እኔን መስቀል ምንድን ነው የሚለውን ነገር ስንመለከት ጌታ ኢየሱስን በምንከተልበት ጊዜ ራሳችንን ክደን ስንከተል ሰዎች የምንከፍለው አንዱ ዋጋ ነው። በህይወታችን ክርስቶስንና እውነቱን በመከተላችን ራሳችንን በመካዳችን በሰዎች የሚደርሱብን ችግሮች መስቀሎቻችን ናቸው። ስደቶች መስቀሎቻችን ናቸው። መገለሎች መስቀሎቻችን ናቸው። ከውጭም ከቤትም ሊሆን ይችላል። ይሄ እና ስደት ጥላቻ ሰዎች ክርስቶስን በመከተላችን ክርስቶስን በመከተላችን ራሳችንን ስለምንከድ ከሚጠጡ ጋር አንጠጣም ከሚጨፍሩ ጋር አንጨፍርም ከሚያሙ ጋር አናማም ዘረኝነትን ከሚያራምዱ ጋር ዘረኝነት ውስጥ አንገባም ስለዚህ ምን ያደርጉናል ሰዎች ይጠሉናል ይገሉናል ያገሉናል በዛን ጊዜ ይህንን እንደ መስቀል ምን ልናደርገው ይገባል ልንሸከመውና አዎ እያገለሉኝ ነው። ስለማ ስለ ክርስቶስ ግን መገለሌን እሸከመዋለሁ መጠላቴን እሸከመዋለሁ መሰደዴን እሸከመዋለሁ ብለን እንድንመላለስ ነው። መስቀል መሸከም ለክርስቲያን አስፈላጊ ነው። ክርስቲያን በመሆናችን መስቀል የምንሸከም ከሆነ ከክርስቶስ ጋር የተባበርንና ራሳችንን የካድን አንድ መሆናችንን ከክርስቶስ ጋር የሚያሳየ እውነት ነው። መስቀልን መሸከም መስቀልን መሸከም ክርስቲያን ንቁ እንዲሆን፣ ጥንቁቅ እንዲሆን፣ በጌታ ላይ የበለጠ እንዲታመን የሚረዳው ነገር ነው። መስቀልን መሸከም በትዕግስትና በጸሎት እንድንጸና ለሰዎች እንድናስብ፣ እንድናዝን፣ እንድንራራ የሚያደርግ ነገር ነው። መስቀልን መሸከም ለክርስቲያን በጣም አስፈላጊ ነው። ለዚህ ነው በዚህ ዘመን መስቀል መሸከም የሚባል ነገር ድሮ እኛ ልጆች በነበርንበት ጊዜ በጌታ ሲነገር ነበር። መስቀል ቤተሰብህ ተቃወምህ፣ መስቀልህ ነው ቻለው እንባል ነበር። አሁን ግን ቤተሰብህ ተቃወምህ፣ እግዚአብሔር ያንሳቸው ብለህ እንድትጸልይ ነው የምትገፋፋው። ክርስትና እንደዛ አይደለም። ክርስትና መስቀል ተሸክሞ የሚካሄድበት እውነትና ሕይወት ነው። መስቀል ክርስቲያን በቀላሉ ለችግር ለመከራ እጁን እንዳይሰጥ ነገር ግን መከራን በትዕግስት እንዲያልፍ የሚያደርገው እውነተኛ ጸጋ ነው። ግን ግን እኔ እዚህ ላይ እንደ ማስታወሻ አሁንም የጻፍኩት ነገር መስቀላችን በእኛ ክፉ ማድረግ ወይም በእኛ ክፉ መስራት ወይም ደግሞ በእኛ ልዩ ልዩ ወንጀል ውስጥ በመግባት እንቅስቃሴ ውስጥ መሳተፍ መምጣት የለበትም። መምጣት ያለበት እኛ ክርስቲያን በመሆናችን ነው። ክርስቲያን በመሆናችን የሚመጣውን ተቃውሞ እንደ መስቀል ጥላቻ፣ እንደ መስቀል ሐሜት፣ መገለል እንደ መስቀል ይዘን በጌታ ፊት አዎ፣ ይሄ ጌታን በማመኔ ያገኘሁት ነገር ነው ብለን ይዘ ነው እንድንጓዝ እግዚአብሔር አምላካችን ይፈልጋል። ለዚህ ነው ጌታ ኢየሱስ እኔን የሚከተል ቢኖር መስቀሉን የፓስተር ኃይለ ልዑልን መስቀል አይደለም የራስሽን መስቀል የራስህን መስቀል ነው የሚለው ተሸክመን እንድንከተለው የጌታ ጸጋና ኃይል እንዲበዛልን ጌታችን ኢየሱስ ክርስቶስ እሱም በመከተል ውስጥ ዋጋ የሚከፈልበት አንዱ ነገር እንደሆነ ሲናገረን እናያለን። ግን ጌታ ኢየሱስ ክርስቶስን መከተል ሌላም የሚጠይቀው ነገር አለ። የሕይወት ጥልቅ ነገሮችን ማወቅን ይጠይቃል። አሁን ብዙ ጊዜ አልፈጅበትም፣ ጥቂት ነገሮችን ጠቃቀሽ አልፋለሁ። ግን ራሱ ቃሉን ማንበብ አለብኝ፣ ምክንያቱም የንግግሬ መሰረትና የዚህ የትምህርታችን የስብከታችን ምንጩ መጽሐፍ ቅዱስ ስለሆነ። እንደዚህ አለ ጌታ ኢየሱስ መስቀሉን ተሸክሞ ይከተለኝ ካለ በኋላ ቁጥር 35 ላይ ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል ብሎ ተናገረ። በጣም ይገርማል። እዚህ ጋር ጌታ ኢየሱስ ክርስቶስ እሱን የሚከተሉ ሰዎች ስለ ህይወት ጥልቅ ነገሮች ማወቅ እንደሚገባቸው እየተናገረ ነው ብዬ ነው ይሄንን ክፍል እማብራራው። ነፍሱን ሊያድን የሚወድ ያጠፋታል ምን ማለት ነው? ነፍሱን ሊያድን የሚወድ የሚለው ቃል እኔን ባለመከተል በዓለም ዝና፣ በዓለም ታዋቂነት፣ በዓለም ግርግር ውስጥ ገብቶ ተቀባይነትን ለማግኘት ዓለማዊ ኃጢአታዊ መንገዶች ውስጥ በመግባት ጥቅም፣ ደስታ፣ እርካታ ለማግኘት መውደድና መፈለግን ያካተተ ነገር ነው። በዓለማዊው መንገድ ሄዳችሁ በሰዎች ዘንድ ሰዎች እያጨበጨቡላችሁ ለመኖር የምትፈልጉ ከሆነ ነፍሳችሁን እዚህ ምድር ላይ አክብራችኋል፣ አግኝታችኋል፣ አልቃችኋል የሚቀጥለው ዘመንና የሚቀጥለው የፍርድ ጊዜ ዋጋ የላችሁም እያለ ነው ጌታ ኢየሱስ ክርስቶስ የሚናገረው። ነፍስ መዳን በዚህ በእንደዚህ አይነት መንገድ ውስጥ የሚገኝ የሚመስላቸው ሰዎች ስለ እውነት ምንም ግንዛቤ የሌላቸው በመጨረሻ ነፍሳቸውን የሚያጡ በዓለም ምንም ቦታ ቢሰጣቸውም የመጨረሻቸው ኪሳራ የሚሆንባቸው ሰዎች ናቸው። ነገር ግን ነፍሳቸውን ስለ ጌታና ስለ ወንጌል የሚያጠፉ ማለት በሰዎች ዘንድ ተቀባይነት፣ አቶነት፣ ገናናነት ሳይሆን ክርስቶስን ተከትዬ ራሴን ክጄ መስቀሉን ተሸክሜ እከተላለሁ ያሉ ሰዎች በዓለም ምንም ቦታ ባይሰጣቸው ባይሰጣቸውና ቢጠሉም መጨረሻቸው ግን ነፍሳቸውን የሚያድን ነገር ላይ እንደሚወድቁና መጨረሻቸው ያማረ እንዲሆን እንደሚሆን ነው ጌታ ኢየሱስ የተናገረው። ግን ከዚህ ባሻገር ይሄ እውነት ከመግለጤ ባሻገር ነፍሳችን የምትባለው ነገር እጅግ በጣም ክቡር መሆኗንም ጌታ ኢየሱስ ክርስቶስ እዚህ ውስጥ በጥልቅነት እየተናገረ እንደሆነ እንድናስብ ያስፈልጋል። ነፍሳችን በዓለም ውስጥ ከሚገኙ ነገሮች ጋር ልናወዳድራት በፍጹም አይገባም። ቁጥር 36ን ተመልከቱ። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ጀስት አስቡ። አሁን ዓለምን በሙሉ ብናተርፍ አሁን ዓለምን እንደው ልትወውና አሜሪካ በሙሉ የእናንተ ብትሆን፣ የአሜሪካ ሀብት በሙሉ ሳር ቅጠሉ፣ ሕንፃው፣ ይሄ በጣም ያማረው መንገድ፣ ቴክኖሎጂው በሙሉ የእናንተ ሆኖ ነፍሳችሁ ቢወሰድ ከእናንተ ምንድን ነው የሚጠቅማችሁ? አሜሪካንን በሙሉ ልስጣችሁና ነፍሳችሁን ልውሰድ ቢል ከእናንተ የሚስማማ ሰው አለ? አሁን ፕሬዚዳንት ትራምፕ እዚህ ጋር ቢመጡ እና እዚህ ጋር መጥተው እንደ አንድ ደቂቃ ስጠኝ ነፍሱን የሚሰጠኝና አሜሪካን የምሰጠው ሰው ከዚህ ውስጥ እጃችሁን አሳየኝ ቢል ማናችሁ ናችሁ ነፍሳችሁን የምትሰጡት? አሜሪካ ገደል ትግባ ነፍሴ ብቻ እኔ ውስጥ ምን ትውን ትቀመጥ ነው የምንለው። ሁላችንም ይህንን ነው የምንመርጠው። ህፃን እዚያውን፣ ሳምራዊት ህፃን ናት፣ እጉጁ እዚህ ጋር ህፃን ነው። እሱን እንኳን ብትጠይቁት ቋንቋ ቢችል ነፍሴ ድና፣ አሜሪካ ገደል ትግባ ነው የሚለው። ይህንን እውቀት እግዚአብሔር ሰጥቶናል ውስጣችን። ግን በጣም የሚገርመው ነገር ይህንን እውቀት በውስጣችን እንዳይኖር ዓለም ታታልለናል፣ ሰይጣን ያታልለናል፣ የገዛ ምኞታችን ያታልለናል። እንደዚህ አይነት ምርጫ ውስጥ ሳንገባ ነፍሳችንን አሳልፈን ለስጋና ለኃጢአት ለዓለም ሰጥተን ነው የምንገኙ። ይሄ የኃጢአተኞች ባህሪ ነው። ነገር ግን ነፍሳችን ክቡር እንደሆነች ጌታ ኢየሱስ ክርስቶስ እንድናስተውል ይጠይቀናል ነፍሳችን ከዓለም ጋር ልትወዳደር አትችልም። ዓለም ጠቅላላ በሙሉ ሚዛን ላይ ተቀምጠው ነፍሳችን ሌላ የሚዛኑ ጎን ላይ ተቀምጠው ቢመዘኑ ነፍሳችን ትደፋለች። ክቡር ናት ነፍሳችን። ዘላለማዊ ናት ነፍሳችን። በእግዚአብሔር መልክና ምሳሌ የተፈጠረች ናት ነፍሳችን ነፍሳችን ረቂቅ ናት። በጣም አስደናቂ ባህሪ ያላት ናት ነፍሳችን። ስለዚህ ነፍሳችንን ጥለን ዓለምን ለማትረፍ የምንሄድ ከሆነ ትልቅ ስህተት ውስጥ ነው የምንገባው። ይህንን ጥልቅ መሰረታዊ እውቀት ሰዎች ሁሉ የማያውቁትን እውቀት ነው ጌታ ኢየሱስ ክርስቶስ ለዚህ ጋር ላሉት ሰዎች እየገለጠላቸው ያለው ዓለምን የምናተርፍ ሆነን ብንኖር ብለን ብናስብ እናስብ እንደዚህ ብናስብ የእኛ ህልውና ጤናችን፣ አቅማችን፣ ችሎታችን በጣም ይገርማል። በቦታና በጊዜ የተወሰነ ነው። ስለዚህ አለምን በሙሉ ብናተርፍ አሁን አሜሪካንም ብናተርፍ፣ አሁን በዚህ ደቂቃ ኢንዲያና ፖሊስ እያለን ዋሽንግተን ዲሲ መሆን አንችልም። እኛ አሁን በዚህ ሰዓት እዚህ ኢንዲያና ፖሊስ እያለን ጥሩልኝ፣ ከተማ በጣም የረቀቀ ኒውዮርክ ከተማ መሆን አትችሉም፣ መሆን አንችልም። እኛ በጊዜ በሰዓት በቦታ በልክም የተወሰንን ሺ ኩንታል ጤፍ ቢኖረን በሰዓት የምንበላው ሆዳችን የሚችለውን ያህል ብቻ ነው። እና የሰዎች መስገብገብ አንዳንድ ጊዜ አይገርምም? መሰረታዊ ነገሮች አሉ፣ በጣም ከአይምሯችን ውጪ የማናስብባቸው። እና ሰዎች ሲቀናኑ፣ ሲመቀኛኙ፣ ሲጣሉ፣ ሲስገበገቡ በጣም የሚገርም ነገር ነው። ግን ጥልቁን እውቀት እዚህ እውቀት ውስጥ ስንመጣ ነገሮችን ሁሉ በልክና በትክክለኛው መንገድ የምናይ አስደናቂ ህይወት ያለን ሰዎች ነው የምንሆነው። ዋናው ሀሳብ እዚህ ውስጥ። ነፍሳችን ክቡር ናት። በምንም ነገር መለወጥ የለባትም በተለይ በጠፊዋ ዓለም እና በጠፊው ጊዜያዊ ነገር ልናጠፋት፣ ልንተካት፣ ልንለውጣት አይገባም የሚልን ጥልቅ እውቀት ማወቅን ይጠይቃል ጌታ ኢየሱስን መከተል። ይህንን ካላወቅን ጌታ ኢየሱስ ክርስቶስን መከተል ዳገት ነው የሚሆንብን። ኋላ ቀረነት ይመስለናል ሞኝነት ይመስለናል ድሮ እዛ አዲስ አበባ እያለው ቁጭ ብዬ ሲሰበክ ስሰማ ክርስቲያኖች በቤታቸው ውስጥ የተወሰኑ ክርስቲያኖች ዝም ብለው በቃ ክርስቲያን ነን ብለው ዝም ብለው ፈዛዞች እየሆኑ ነበራሉ የሚኖሩት ነገር ላይ ቁዝም ማለት ሲበሉም፣ ሲጠጡም፣ ሲለብሱም እንደው ይሄ ድህነት ምናምን አይነት ነገር ነው አሉ ይመኙ የነበረው እና ከዛ አንዱ ልጃቸው ክርስቲያን ማለት ለካ እንደዚህ መሆን ነው ብሎ አስቧል እና አንድ ጊዜ ወደ መንገድ ሲወጡ የሆነች ፈረስ በጣም ፈዛዛ ዝንብ በሙሉ ፊቷ ላይ ያለባት ልትሞት ያለች የከሳች ፈረስ አይቶ ዳዲ አባ አለና አባቱን ጠራና፣ ይቺ ይቺ ፈረስ ክርስቲያን ናት አይደለም? አለ ማለት ፈዛዛ መሆን ነው። ሁሉን ነገር እንደዚህ በቃ ጉስቁልቁል ማለት ነው የሚል አይነት ስሜት ነው ልጁ ያለው። ኖ ኖ፣ እንደዛ አይደለም። የህይወት ክብርነትን ማወቅ ነው ክርስትና ማለት ክርስትና ማለት የነፃነት ኑሮ መኖር ማለት ነው። ክርስትና ማለት የተባረከ ኑሮ መኖር ማለት ነው። ነፍሳችን ውስጣችን ተፈቶ ሳንጨማደድ፣ ሳንጎሳቆል ያለንን ነገር በአግባቡ እየተጠቀምን መኖር ማለት ነው። እኔ ዝዋይ ኖር ያለው እና ዝዋይ ከተማ ፕሮግራም ስናዘጋጅ ያው የቤተ ክርስቲያን አገልጋይ ስትሆኑ፣ ፕሮግራም ስታደራጁ፣ ፕሮግራሙ ተጀምሮ እስከሚያልቅ ድረስ ልባችሁ አይቆምም ታውቃላችሁ። እና ሁል ሀሳቤ እዛ ላይ ነው ያለው እና አገልጋዮች ጋብዘን ይመጡ ይሆን እንደ ከሳብ በኋላ ፕሮግራም አለ ይመጡ ይሆን አይመጡ ይሆን? ለሊት ስልክ ቤት ሄጄ አገልጋዮች ጋር መደወል ነበረብኝና፣ ከዛ ስልክ ቤት ውስጥ ያለው ሰውዬ ስሙን ረሳሁት አሁን። ኦሮሞ ነው እና የስልክ ቤት ሰራተኛ ነው እና ያው ጌታ ይመስገን ምናምን ስል ሰምቶ እናንተ ጴንጤዎች ገንዘብ ምናምን ከውጭ እየተላከላችሁ ነው አይደለም? ስልኬን ጨርሼ ስመጣ እንደዛ አለኝ። እኔ መቼም ጌታን ከተቀበልኩ ጀምሮ ዱቄትም አላየው ሳሙናም አላየው ዘይትም አላየው ምንም አላየውም ክርስትናን የምከተለው ጌታ ኢየሱስ በሰጠኝ ጸጋ ነው አልኩት ግን ክርስትና ያስተማረኝ አንድ ነገር ምንድን ነው ገንዘቤን በአግባቡ መጠቀም እንድችል ነው ያስተማረኝ ለምሳሌ አንተና ሰዎች ማታ ማታ የት ነው የምታመሹት አልኩት ያሁን ዴ ቤት ጠላ ምናምን ጠጅ ሳንጠጣ እንዴት እንገባለን? አለ አይኔ፣ እንደዛ አይነት ቦታ ውስጥ አልገባም አልኩት። ገንዘቤን ለሚስቴ ለቤተሰቤን ኑሮ በአግባቡ እንድንጠቀምበት አደርጋለሁ እንጂ አባካኝ እንደሆን አላስተማረኝም ክርስትና። እንደዛ ነው ያለንም በሙሉ በአግባቡ በስነ ስርዓት እግዚአብሔርን በሚያስከብር መንገድ እንድንጠቀምበት ነው የሚያደርገን እንጂ የሆነ የዛሬ 3000 ዓመት የሚኖሩ የድንጋይ ዘመን ሰዎች አይነት ኑሮ እንድንኖር አይደለም በዚ ዘመን በሰለጠነው ዓለም በሰለጠነው መንገድ ጌታ ኢየሱስን እያከበረ ጥልቅ እውቀትን ግን በማወቅ ለሰዎች ብርሃናችን እየበራ እንድንኖር ነው የሚያደርገን። ክብር ለእግዚአብሔር ይሁን። ታዲያ በዚህ ውስጥ ነው ጌታ ኢየሱስ ክርስቶስን የሚከተሉ ሰዎች ሰው ለመዳን ምን ማድረግ እንዳለበትም ጌታ ኢየሱስ ክርስቶስ ተናግሯል። ይህንን ስናገር ለእናንተ ለሁላችሁም እንደ ማሳሰቢያ የምሰጠው ነገር አለ። ጌታ ኢየሱስ ምን አለ? ሰው ነፍሱን ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል አለና ሰውስ አለ ስለ ነፍሱ ቤዛ ምን ይሰጣል ብሎ ተናገረ። ሰው ነፍሱን እንዴት ያድናል? ሰው ነፍሱን እንዴት ነው ሊያድን የሚችለው የሚል ጥያቄ ነው። ቁጥር 36 ላይ ያለው ነፍስ ክቡር ናት ብለናል። ነገር ግን ይቺ ክቡር የሆነችው ነፍሳችን ከአዳምና ከሔዋን ኃጢአት የተነሳ በኃጢአት እስራት ውስጥ ነው ያለችው እና ይቺ ነፍሳችን የኃጢአት እዳ አለባት። ይቺ ነፍሳችን በእግዚአብሔር ፊት የተረገመች ናት እና በእግዚአብሔር ፊት የእግዚአብሔር ቁጣና የእግዚአብሔር ፍርድ የሚጠብቃት ናት ይቺ ነፍሳችን። ነፍሳችንን እንዴት እናድናለን? የሚለው ጥያቄ የሁላችንም ጥያቄ መሆን አለበት። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱንም የተሰበሰቡትንም ሰዎች ይህንን ጥያቄ ነው የሚጠይቃቸው። አሁንም ደግሜ ልናገር፣ በዚህ ዓመት በዚህ ዘመን ያለው የክርስትና እምነት እንቅስቃሴ ስለ ነፍስ መዳም ብዙ ትኩረት የለውም። ስለ ብልጥግና ነው ብዙ ጊዜ ስለ ፈውስ ነው ስለ ስጋ ይፈውስ ነቢ ተብሎ የተነሱ ሰዎች አሉ። እና አንድም የእግዚአብሔርን ቃል ሲያነቡ አተዋቸውም። ግን እግዚአብሔር ስለ አንተ እንዲህ አለኝ ብዙ ውሸት ነው የሚናገሩት። እኔ በሬዲዮ እሰብ ካለው ሐሙስ ጠዋትና አርብ ጠዋት እና በቀደም በሬዲዮ የነገርኳቸው ነገር በጣም አንዱ ነቢይ ነኝ የሚባለው ሰውዬ ከናዝሬት ከተማ የመጣ እጁ እንደዚህ ቁልፍ ያለውን ሰው መድረክ ላይ አወጣውና እጁ እጁ የተቆለፈ ነው እንደዚህ፣ እና መድረክ ላይ ወጣና ይሄ እጅን የቆለፈው በሽታ ደፋር በሽታ ነው አለ። እኔ አሁን ደፋር በሽታ ነው ብሎ ሲናገር የመሰለኝ እጅን ዘርጋው ብሎት እጁ ወዲያውኑ ተዘረጋግቶ ይሄዳል ብዬ ነው ያሰብኩት። እና ዘይት አፈሰሰበት። ከዛ በኋላ ምን አለው? ይሄን ደፋር በሽታ በቃ ተፈውሳል አለው። የሰውዬው እጅ እንደተቆለፈ ተመልሶ ቁጭ አለ። ይህ ይሄ ውሸት ነው። አይመስላችሁም እንዴ? ድፍረትም ነው በእግዚአብሔር ፊት። እና ስለዚህ አይደለም መጽሐፍ ቅዱስ የሚናገረው እጃችን እግራችን ስለመቆለፉ ስለመፈታቱ አይደለም። ትልቁ ሚስጥር ትልቁ ሚስጥር ጌታ ኢየሱስ ክርስቶስ የመጣበት የነፍሳችን መዳን ምክንያት ነው። ነፍሳችን በእግዚአብሔር ሊፈረድባት ሁል ጊዜ የቁጣ ልጆች ሆነን ያለነው እና ይሄ የቁጣ ልጆች የሆንበትን ነገር ነው አሁን ጌታ ኢየሱስ ክርስቶስ ሰው ነፍሱን ስለ ነፍሱ ቤዛ ምን ይሰጣል አለም ይቺ ዓለም በሙሉ ብናተርፍ ለነፍሳችን ዋጋ ትሆናለች ወይ? አትሆንም። ፍልስፍናችን ሊሆን ይችላል? አይሆንም። ዘራችን ሊሆን ይችላል? አይሆንም። የነፍስ መዳን በሰው እጅ ውስጥ ነው ወያለው አይደለም። ለዚህ ነው ኤፌሶን ምዕራፍ ሁለት ላይ ከቁጥር 8 እስከ 9 ጸጋ ዋለ ጌታ ያ ኢየሱስ በመንፈስ ቅዱስ በጳውሎስ ሲናገር በእምነት አድናችኋል። ይሄም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። የሰው ነፍስ የሚድነው በእግዚአብሔር ጸጋ ነው። እግዚአብሔር ጸጋውን የነፃ ስጦታውን ክርስቶስ መስቀል ላይ ተሰቃይቶ ገልጦልናል። እኛ በእምነት ስንቀበለው ያን ጊዜ ከታሰርንበት የኃጢአት እስራት፣ የሰይጣንም እስራት፣ ልዩ ልዩ ደዌ ነፃ እንወጣለን። ሰው ስለ ነፍሱ የሚከፍለው ምንም ምንም ገንዘብም እውቀትም ሀብትም ንብረትም የለውም። እዚህ እኔ ጎረቤት እንትኖች አሉ ናይጄሪያዎች አሉ እና በሆነ አጠራር ይጠሩኛል። ስወጣና ስገባ እና በቀደምለት በር ላይ ተሰብስበው እየጠጡ አገኘኋቸው እና እናንተ በቃ ቤተ ክርስቲያን አትመጡም እና ስለው እንደው መጣለ መጣለ ፓፓ ሚለኛል አንዱ እመጣለሁ እመጣለሁ ብሎ ተናገረና እኔ ግን አንድ ነገር ነገርኳቸው። ያው ገንዘብ በጣም እንደሚሰሩ አውቃለሁ። መኪና ይገዛሉ ይሸጣሉ። እና ገንዘብ የማይገዛው ብዙ ነገር እኮ በዓለም ውስጥ አለ። ገንዘብ ከማይገዛው ብዙ ነገር አንዱ የኃጢአት ይቅርታ ነው። እሁድም ትሰራለ፣ ሰኞም ትሰራለ፣ ሮብም ትሰራለ፣ ሐሙስም ትሰራለ፣ አርብም ትሰራለ፣ ቅዳሜም ትሰራለ፣ ነፍስን ማዳን አይችልም። ያ ነፍሳችንን ማዳን የሚችለው የማን ጸጋ ብቻ ነው? የጌታ ኢየሱስ ክርስቶስ ጸጋ ብቻ ነው። እና በመጨረሻ ጸልዩልን ጸልዩልን፣ በእንግሊዝኛ አንቱ የለም፣ እኔ ነኝ የጨመርኩት አንቱን። እና ጸልዩልን ብለው ተለያየን እላቸዋለሁ። እና ለነፍሳችን ምንም በአለም ላይ የምናመጣው ነገር ዋጋ ሊያመጣልን አይችልም። እና ምንድን ነው ይሄ የሚያስተምረን? ይቺ ክቡር የሆነችው ነፍሳችን በከበረ ዋጋ እንድትድን ጌታ ኢየሱስ ክርስቶስ ክቡር የሆነ ዋጋ በቀራኔው መስቀል ላይ ከፍሎልናል ክቡር ደሙን አፍስሶልናል ክቡር የሆነች ነፍሳችንን ለማዳን ያ ጌታ ኢየሱስ ክርስቶስ በቀራኔው መስቀል ላይ የከፈለው ዋጋ ዘላለማዊ ዋጋ ያለው ነው ለምን መልአክ አይሞትም ነበር ብላችሁ መጠየቅ ትችላላችሁ ለምን ከቅዱሳን አንዱ አይሞትም ነበር እንደዛ ቢሆን የነፍሳችን መዳን ዘላለማዊ ዋጋ አይኖረውም ነበር። ስለዚህ ዘላለማዊ የሆነ ያልተፈጠረ ግን ፈጣሪ የሆነ ጌታ ኢየሱስ ክርስቶስ የእኛ መዳን ዘላለማዊ ዋጋ እንዲኖረው ዘላለማዊ ዋጋ ነው የከፈለው መስቀል ላይ። ነፍሳችንን መቤዠት መዳን ያለባት በዘላለማዊ ዋጋ ነው። እግዚአብሔር ይመስገን። ዋጋው ተከፍሏል። በዚህ ላይ መታመን፣ በዚህ ላይ መደገፍ እያንዳንዳችንን የኃጢአት ይቅርታ እንድንቀበልና የዘላለም ሕይወት አግኝተን ከጌታ ከኢየሱስ ጋር ለዘላለም እንድንኖር የሚያደርገን ነው። ግን በመጨረሻ ላይ ጌታን መከተል የሚወድ ሰው ቢኖር የመጨረሻ ብሎ ጌታ ኢየሱስ ክርስቶስ የተናገረው በእኔና በቃሌ ማፈር የለበትም ነው። በጌታ ማፈር የለብንም። አሁን ላንብብላችሁ ቃሉን እና ፈጠና አድርጌ ጨርሰዋለሁ። ምን አለ ጌታ ኢየሱስ? በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእሱ ያፍርበታል። የሰው ልጅ ጌታ ኢየሱስ ክርስቶስ አንድ ቀን ይመጣል። እኔ እኔ እንዳው የማምነው በቅርቡ ጌታ ኢየሱስ ክርስቶስ እንደሚመጣ ነው። ጌታ ኢየሱስ ከቅዱሳን መላእክቱ ጋር ይመጣል እና የኛ ህይወት በዚህ በምድር ላይ ያሳለፍነው ህይወት በእግዚአብሔር ፊት ይቀርባል እና ጌታ ኢየሱስ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ይሸከም እና ደግሞ ስለ ህይወት ጥልቅ ነገሮችን ይወቅ፣ ቤዛነት ማግኘት ያለበት በምን መንገድ እንደሆነ ይረዳ ብሎ ግን እኔን የሚከተል ሰው በሰው ፊት በእኔ ማፈር የለበትም ብሎ ሲናገር ነው የምትመለከቱት። ግን እኔንን ሳብራራው ሀፍረት ምንድን ነው የሚለውን መጀመሪያ መጠየቅ እፈልጋለሁ። ሀፍረት የሚባለው ነገር ማፈር የሚባለው ነገር መሸማቀቅ ፍርሃትና የውርደት ስሜትን ይዞ በሰው ፊት መቆም ነው። ልክ የሰረቁ ሰዎች፣ ወንጀል የሰሩ ሰዎች፣ ነፍሰ ገዳዮች፣ ይሄ የሰሩት ምስጢራዊ ወንጀል ሲጋለጥ በሰው ፊት ቆመው ምንድን ነው የሚያደርጉት? ቀና ብለው እንኳን ሊያዩ አይችሉም። አይደለም፣ ቀና ብለው እንኳን ሊያዩ አይችሉም። ያፍራሉ፣ ይሸማቀቃሉ፣ አንገታቸውን ይደፋሉ። ይሄ ሀፍረት ነው፣ የሀፍረት ስሜት ነው። እና ጌታ ኢየሱስ የሚለው ምንድን ነው? በሰው ፊት ስትመላለሱ መስሪያ ቤት ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ ወይም ደግሞ መንገድ ላይ ሊሆን ይችላል፣ ወይም ደግሞ ገበያ ውስጥ ሊሆን ይችላል። ክርስቲያን መሆናችንን ሰዎች ቢያውቁ ሊያገሉን ይችላሉ ወይም ደግሞ ልዩ ልዩ ነገር ሊያደርጉ ይችላሉ ብለን ስለ እምነታችን መሸማቀቅና ማፈር ማለት ነው። ስለ ጌታ ኢየሱስ፣ ስለ ጽድቅ፣ ስለ እምነታችን የምናፈር ከሆነ በጣም አደገኛ ህይወት ውስጥ ነው ያለ ነው ለሀፍረት የቀረበውን ንጽጽር ተመልከቱ ጌታ ኢየሱስ ሲያነጻጽረው በዚህ በዘማዊና በኃጢአተኛ ትውልድ መካከል ንጽጽሩን ተመልከቱ በእኔና በቃሌ የሚያፍር እኔና ቃሌ አንድ ቦታ ነው ይሄ ዘማዊና ምን አይነት ትውልድ ኃጢአተኛ ትውልድ ይሄ አሜሪካን በሙሉ በዚህ ስዕል ማስቀመጥ ትችላላችሁ አሜሪካ ውስጥ ያለው ሰው በሙሉ ዘማዊና ኃጢአተኛ ትውልድ ነው። ኢትዮጵያም ውስጥ ሂዱ፣ ዘማዊና ኃጢአተኛ ትውልድ ነው። ከአንድ ሴት ጋር የሚኖሩ ሰዎች በጋብቻ ዓለም በጣም የተወሰኑ ሰዎች ናቸው። ጋብቻቸውን ያላፈረሱ ሰዎች በጣም የተወሰኑ ሰዎች ናቸው። ዘማዊዎች ናቸው። አመንዝራዎች ናቸው። ራሳቸውንና ክብራቸውን የጣሉ ሰዎች ናቸው። ሂዱ በየመስሪያ ቤቱ እኔ ለልጆች ተናግር ያውቃለሁ። እዚህ የምታዩት ወንድ በሙሉ ቢያንስ ቢያንስ አምስት ስድስት ሴት ጋር የሚኖር ነው። አዘ ሴም ታይም እዚህ ጋር አንድ ሴት፣ እዚህ ጋር አንድ ሴት፣ እዚህ ጋር አንድ ሴት ዘማዊ ሴቶቹም እንደዛው ናቸው። ትውልዱ ዘማዊ ነው። ኃጢአተኛ ነው። በደለኛ ነው። እግዚአብሔርን የማይፈራ ነው። ራሱን ዝቅጠት ውስጥ የጣለ ሕዝብ ነው። አሁን ደግሞ በዚህ በኩል ደግሞ ያለው ንጽጽር ማን ነው እኔና አሌ ጌታ ኢየሱስ የነገስታት ንጉሥ ነው። የጌቶች ጌታ የእኛ እረኛ መልካም፣ ታማኝ አዳኝ፣ ከማንም በላይ የሚወደን ደግ እረኛ፣ ነፍሱን ለእኛ የሰጠልን። አሁን ተመልከቱ ጌታ ኢየሱስ ክርስቶስንና ይህንን ትውልድ ስናነጻጽር፣ በዚህ ትውልድ መካከል ስንመላለስ፣ ኦልሬዲ እየዘቀጡ ባሉ ሰዎች ፊት ጌታ ኢየሱስ ክርስቶስን እናፍርበታለን። በጣም በጣም አሳፋሪ ነገር እሱ የሆነውንና እሱ የሚሆንልንን ምንም በማያደርጉልን ሰዎች እንደውም እየጠፉ ባሉ ሰዎች ፊት ጌታ ኢየሱስ ክርስቶስን እናፍርበታለን። በጣም ብዙ ሰዎች እንደዚህ አይነት ሕይወት ይኖራሉ። እኔን መከተል የሚወድ ሰው ቢኖር አለ ጌታ ኢየሱስ፣ ስለ እኔ ማፈር የለበትም ትውልዱ እኔን የምታፍርበት ትውልድ ሳይሆን እኔን እንደ እብድ ሰው ሊያድናችሁ ነፃ ሊያወጣችሁ የሚችለው እሱ ነው ብላችሁ መናገር ያለባችሁ ትውልድ ነው እንጂ ልታፍሩብኝ አይገባም፣ ነው የሚለው ጌታ ኢየሱስ ክርስቶስ። አያሳፍርም። በጌታ የማፈር ውጤት ካለ ግን፣ በጌታ የማፈር ህይወት ካለ ግን ውጤቱ በጣም አስፈሪ ነው። ምክንያቱም ጌታ ኢየሱስ ክርስቶስ አንድ ቀን ይመጣል እና ምን አለ በአባቴ ክብር ከቅዱሳን መላእክት ጋር ስመጣ በእኔ በሚያፍርብኝ እኔ ማፍርበታለሁ አቀዋለሁ እንዴ አቃታለሁ አቀሻ አቀሻለሁ እንዴ አቃሃለሁ እንዴ ብሎ ጌታ ኢየሱስ ክርስቶስ የሚያፍርብን ሰዎች እንሆናለን። እያዘንኩ ነው ይህንን የምናገረው እና በጌታ በኢየሱስ ክርስቶስ አትፈሩ። የሚያሳፍር ጌታ አይደለም ያለን ከሞት ከዘላለም ሞት ከሰይጣን ባርነት ከሰይጣን እስራት ከእርግማን ያዳነን ጌታ ኢየሱስ ነው። ደግሞ እሱ የሰማይና የምድር ጌታ የነገስታት ንጉስ ነው። እሱን ማወቅ ክብር ነው። እሱን መደገፍ ክብር ነው። እሱን መከተል ክብር ነው። የክብር ክብር ነው። ጌታ ኢየሱስ ክርስቶስን አትፈሩበት እና ጌታ ኢየሱስን የምትከተሉ ከሆነ ራስን መካድ መስቀል መሸከም የህይወትን ጥልቅ እውነታዎች ማወቅ እና የደህንነትን መንገድ ማወቅ በጌታ በኢየሱስ አለማፈር የሚባሉ ነገሮች እንዳሉበት እንድናውቅና እንድንረዳ ጌታ ይፈልጋል። ጌታ በነዚህ እውነቶች ሁላችንንም ይባርከን። ለእነዚህ ሁሉ እውነቶች ተግባራዊ መሆን በህይወታችን የጌታ የመንፈስ ቅዱስ እርዳታ ያስፈልገናል። አንዳንድ ሰዎች መንፈስ ቅዱስ የሚሰጠው ለጩኸት ብቻ ይመስላቸዋል። ኖ፣ አይደለም። መንፈስ ቅዱስ የሚሰጠው ትክክለኛና ጤናማ ክርስቲያናዊ ህይወት ራሱን የካደ መስቀል ተሸክሞ የሚመላለስ ጥልቅ እውነቶች የገባው ሰው ሆኖ መመላለስ ማለት ነው። እውነተኛ ተግባራዊ የክርስትና ህይወት መኖር ማለት ነው እና ጌታ በዚህ እውነትና በዚህ ጸጋ እያንዳንዳችንን ይባርከን። እግዚአብሔር የተመሰገነ ይሁን።